የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ ትላንት ባካሄደው የጠቅላይ ምክር ቤት ስብሰባ ካስተላለፋቸው ውሳኔዎች መካከል የአሰሪና የሰራተኛ ጉዳይ የሕግ ረቂቅን የተመለከተው አንዱ እንደሆነ የኮንፌዴሬሽኑ ፕሬዚደንት አቶ ካሳሁን ፎሎ ለዶይቸ ቬለ ገልጸዋል። በአዲስ አበባ መስቀል አደባባይ አካባቢ በሚገኘው የኮንፌዴሬሽኑ ጽህፈት ቤት በተካሄደው በዚሁ ስብሰባ ምክር ቤቱ የኮንፌዴሬሽኑ የሥራ አስፈጻሚ ኮሚቴ የሕግ ረቂቁን አስመልክቶ ያቀረበውን ዘገባ አዳምጧል። በረቂቅ ህጉ ላይ በተካተቱ 19 አንቀጾች ላይ ልዩነት ያለው ኮንፌዴሬሽኑ ይህንኑ ዘርዝሮ የሚኒስትሮች ምክር ቤት አባላት ለሆኑ 32 ሚኒስትሮች በደብዳቤ መላኩን የኮሚቴው ዘገባ ጠቅሷል። ሚኒስትሮቹ ጉዳዩን በጥሞና አይተው እንዲያስተካክሉላቸው እንደጠየቁ አቶ ካሳውን ለምክር ቤቱ ገልጸዋል። ምክር ቤቱ በምላሹ ያሳለፈውን ውሳኔ ደግሞ እንዲህ ያብራራሉ። ምክር ቤቱ ከመንግስት ጋር እንዲትወያዩ የሚል ነበር ያስቀመጠው በዋናነት መጀመሪያ ማለት ነው። ነገር ግን ይሄ መንግስት ለውይይት ዝግጁ ካልሆነ መንግስት ለውይይት በሩም የማይከፍት ከሆነ አገር አቀፍ ሰላማዊ ሰልፍ የሰማኮ ስራ አስፈጻሚ ኮሚቴ እንዲጠራ ኃላፊነት ተሰጥቶታል። ከዛም በሶስተኛ ደረጃ ሰላማዊ ሰልፍ ወጥተንም ይሄ ነገር የማይስተካከል ከሆነ አጠቃላይ ሰራተኛውን በማስተባበር አገር አቀፍ የስራ ማቆም እርምጃ እንዲወሰድ የኢሰማኮ ስራ አስፈጻሚ ይህን ኃላፊነት ወስዶ እንዲጠራ ሙሉ ውክልናና ከአደራ ጭምር ለኢሰማኮ ስራ አስፈጻሚ ኮሚቴ ተሰጥተዋል ማለት ነው። የሰላማዊ ሰልፉንና የስራ ማቆም እርምጃውን እንዲጠራ ኃላፊነቱን የተረከበው የኢሰማኮ ስራ አስፈጻሚ ኮሚቴ ፕሬዚደንቱን አቶ ካሳሁንን ጨምሮ አስር አባላት ያሉበት ነው። ኮሚቴው የኮንፌዴሬሽኑንም መደበኛ ስራ ያከናውናል። አቶ ካሳሁን ቀጣዩ ስራቸው በትላንትናው ዕለት የተላለፈውን የአቋም መግለጫ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጀምሮ ለሚኒስትሮችና ለሚመለከታቸው አካላት እንዲደርስ ማድረግ እንደሆነ ገልጸዋል። ከዚያ በኋላ የመንግስትን ምላሽ እንደሚጠብቁ ለዶይቸበለ ተናግረዋል። ከመንግስት እሺታ ወይም እንቢታ ጋር ለተሳሰረው የሰላማዊ ሰልፍም ሆነ የሥራ ማቆሙ እርምጃ ኮንፌዴሬሽኑ የጊዜ ሰሌዳ አላስቀመጠም። መንግስት ምን ይላል የሚለውን ነገር እንጠይቃለን። ይሄን ካወቅነ በኋላ ይሄን እየገመገም በየጊዜው አስፈላጊ የሆኑት በተሰጠ ድራ መሰረት እርምጃዎች የሚወሰዱበት ሁኔታ እናመቻቻለን ማለት ነው። ውሳኔውን ሰማንያ ስድስት አባላት ያሉት የኢሰማኮ ጠቅላይ ምክር ቤት ይወስን እንጂ፣ አጠቃላይ በኢትዮጵያ ውስጥ ያሉ የመሰረታዊ ማህበራት አመራሮች በዚህ ጉዳይ ላይ መወያየታቸውን አቶ ካሳውን ይናገራሉ። ኢሰማኮ በአሰሪና ሰራተኛ ጉዳይ አዋጅ ላይ ማሻሻያ ለማድረግ ላለፉት ስምንት ዓመታት ከመንግስት ጋር ሲነጋገር ቆይቷል። ኮንፌዴሬሽኑ ከበርካታ ንግግሮች በኋላ የተስማማበት የህግ ረቂቅ በ2008 ዓ ም ወደ ሚኒስትሮች ምክር ቤት እንዲላክ ተስማምቶ እንደነበር አቶ ካሳውን ያስታውሳሉ። በዓመቱ የሚኒስትሮች ምክር ቤት የህግ ረቂቁን እንደገና መልሶ ውይይት እንዲደረግበት ማዘዙን ይናገራሉ። ያኔ ልዩነቶች መከሰታቸውንም ያብራራሉ። እንደገና ለውይይት በ2009 ዓ.ም መጀመሪያ ላይ ወደ እኛ ስመጣ ረቂቁ ምን ይዞ መጣ? በሁለት ሺ ስምንት ዓመተ ምህረት የተወያየንባቸው አንቀጾችን በማሻሻል ወይም በመቀየር ሌላውን አዳዲስ አንቀጾችን በመጨመር እንደ አዲስ ረቂቁ በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ደረሰን። ስደርሰን አሁን የተቃወምናቸው የሰራተኛን መሰረታዊ መብቶች የሚነኩ አንቀጾች ተካተውበት ነው የመጡት። እነዚህ በሁለት ሺ ስምንት ውይይታችን ላይ አልነበሩም። ኢሰማኮ አሁን እያወዛገበ ባለው የህግ ረቂቅ ላይ የተካተቱና የሰራተኛውን መሰረታዊ መብቶች ይጎዳሉ ያሏቸውን አንቀጾች ለይቶ ለሰራተኛና ማህበራዊ ጉዳይ ሚኒስቴር ማስገባቱን አቶ ካሳሁን ይናገራሉ። ለሚኒስቴር መስሪያ ቤቱ በላኩት ማብራሪያ እንደ አዲስ እንዲጨመርላቸው የሚፈልጓቸውን ማሻሻያዎችንም ማካተታቸውን ያስረዳሉ። ከዚያ በኋላ በህግ ረቂቁ ላይ በነበረ ውይይት ግን ምንም የተቀየረ ነገር አለመኖሩንና ከሚኒስቴር መስሪያ ቤቱ ጋር ስምምነት ላይ መድረስ እንደተሳናቸው ገልጸዋል። አቶ ካሳሁን ኢሰማኮ ተቃውሞውን ከገለጸባቸው አንቀጾች ውስጥ ሁለቱን በማስረጃነት ያነሳሉ። ለምሳሌ አንድ ሰራተኛ በአንድ ወር ጊዜ ውስጥ ሁለት ቀን ካረፈደ ከስራ ይባረራል ነው ያለ ማስጠንቀቂያ። ይሄ ማለት የኢትዮጵያን ተጨባጭ ሁኔታ ያላገናዘበ ነው። ስንት ደቂቃ የምለው የለም፣ ይሄ መድረስ ስለማይችል በወር ውስጥ ካረፈደ አምስት ደቂቃም አንድ ደቂቃም የሚባረር ከሆነ ችግር ነው የሚገጥመን። ለአሰሩም ከባድ ነው የተረጋጋ ኢንዱስትሪ ሰላም ማይፈጥርም እና ሌላው ያለ በቂ ምክንያት አንድም ቀን መቅረት አይችልም ነው ያለ። በቂ ምክንያት ማለት ምን ማለት ነው? በቂ ምክንያት ማን ነው ብሎ ስራ ውሉ ከተቋረጠ በኋላ እንግዲህ አሁነ የሰራተ ይሄ በቂ ምክንያት ነው አይደለም የምለው በፍርድ ቤት ተከራከሮ ካለ በስተቀር የሚመልሰው የለም። ስለዚህ ይሄን በትክክል ወይ በቂ ምክንያት የምለው ተዘርዝሮ ይቀመጥ፣ ወይም ደግሞ በቂ ያልሆኑ ምክንያት የተባሉት ተዘርዝሮ ይቀመጥ ሲባል አይ ሁለቱን ዘርዝሮ ማስቀመጥ አይቻልም በህግ ተባለ። ኢሰማኮ ከዚህ ሌላ የአመት ረፍት አወሳሰድን ጨምሮ በአጠቃላይ በህግ ረቂቁ አስራ ዘጠኝ አንቀጾች ላይ ከመንግስት ጋር መደራደር እንደሚፈልግ ፕሬዚደንቱ ጨምረው ገልጸዋል።